በ19 በ22 ና በ5 ሜትር ባንድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ለዛሬ አርብ ሰኔ 17 2008 ዝግጅታችን ተጀምሯል። ጤና ያስጥልን እንደምናመሻችሁ። ጤና ያስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅት ታዬና እኔም አዲሱ አበበ ነን። እንግሊዞች ከአውሮፓ ሕብረት ለመውጣት በድምፅ ብልጫ ወስነዋል። ተከትሎም በዓለም ዙሪያ የገንዘብና የአክሲዮን ገበያዎች ከዳር እስከ ዳር ክፉኛ እየዋዠቁ ነው። የሁለታችን ሀገሮች መሪዎች ከ2004 ዓ ም ጀምሮ በአውሮፓውያኑ አቆጣጠር ማለት ነው፣ ልዩ የንግድ ስምምነት ተፈራርመዋል። ይህ ስምምነት በሁለቱ ሀገሮች መካከል ንግድና መዋዕለ ነዋይ እንዲሻሻሉ የሚደግፍ ነው። ሁለቱ ሀገሮች በንግድና በምጣኔ ሀብት ይበልጥ እንዲቀራረቡ እኔና ጠቅላይ ሚኒስትሩ ተግተነ። ቀደም ሲል የሰማናቸው የኬንያው ፕሬዚዳንት ኡሁሩ ኬንያታ ናቸው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኬንያን እየጎበኙ ነው። በዚያ ዙሪያ የሰጡንን ቃል ነው የሰማ ነው። በሁለተኛው አጋማሽ የዝግጅታችን አጋማሽ ማለት ነው ሂዩማን ራይትስ ዋች እና በኢትዮጵያ መንግስት የተቋቋመው የሰብአዊ መብቶች ኮሚሽን የኦሮሚያ ህዝባዊ ተቃውሞ ዙሪያ ባወጧቸው ሁለት ተጻራሪ የሆኑ ሪፖርቶች ላይ ከአድማጮች የቀረቡ ጥያቄዎችን የሚመልሱ እንግዶች ይቀርባሉ። አሁን የምሽቱን የዓለም ዜና በተባበሩት መንግስታት የሰላም ጥበቃ ኦፕሬሽን አገልግሎት ቃል አቀባይ በደቡብ ሱዳኗ ማላካል ከተማ ባለፈው የካቲት ወር በአገር ውስጥ ተፈናቃዮች ላይ ለተፈጸመው ግድያ አፋጣኝ መልስ ባለመስጠቱ ድርጅቱ ኃላፊነት እንደሚወስድ አስታውቋል። ቃል አቀባዩ ኒክ ቢንባክ በተናገሩት ቃል የተባበሩት መንግስታት ለሲቪሎች ደህንነት ባዘጋጀ ቁጥር ግቢ ውስጥ ታጣቂዎች በመግባት እንደ አውሮፓ አቆጣጠር የካቻ 17 ና 18 ቀን በሰላማዊ ሕዝብ ላይ ለወሰዱት ጥቃት የሰላም ጠባቂዎች ሰራዊት ተገቢውን አፋጣኝ መልስ መስጠቱን ገልጠዋል። ጆን ታንዛ ዘገባ ልኮልን፣ ቆንጅታዬ ልታነብ ነው። ይህ መንግስታቱ ድርጅት ቃል አቀባይ ኒክ ቢር ባንክ እንደ ኤውሮፓውያን አቆጣጠር የካቲት 17ና 18 ታጣቂዎች በማላካል መንግስታቱ ድርጅት የሲቪሎች ጥበቃ ቅጽር ግቢ ላይ ጥቃት በከፈቱበት ወቅት አንዳንዶቹ ሰላም አስከባሪዎች በዚያ ለተጠለሉት ሰላማዊ ሰዎች ቶሎ ብለው ደርሰው ጥበቃ አላደረጉም ብለዋል። በወቅቱ የተባበሩት መንግስታት ድርጅት ማላካል ውስጥ ከኢትዮጵያ ከሩዋንዳ እና ከህንድ ያዋጧቸው ሰላም አስከባሪ ሰራዊቶች እንደነበሩ ታውቋል። ታጣቂዎቹ ሰላሳ ሰው ገለዋል። አንድ መቶ ሀያ ሶስት እንዳቆሰሉ ነው የተገለጸው። ኒክ ቢርንባክ ሲናገሩ ባካሄድ ነው ምርመራ በወቅቱ የነበሩትን የአሰራር ደንቦች እንዴት መጠናከር እንዳለባቸው ተመልክተናል ብለዋል። ያም ብቻ ሳይሆን እያንዳንዱ የምድብ ሰራዊት ያለውን ኃላፊነትም አጥንተናል ነው ያሉት። የተባበሩት መንግስታት ሰላም አስከባሪ ክፍል በደቡብ ሱዳኑ ተልዕኮ በዩናሚስ ውስጥ የሚታየውን አንዳንድ የብቃት መጓደል ለማስተካከል ሰራዊት ከሚያዋጡት ሀገሮች ውስጥ ጉዳዩ ከሚመለከታቸው ጋር ስለ ስልጠናና ዝግጅነትንም ጨምሮ በቀጥታ መስራት መጀመሩን ነው ቃል አቀባዩ ያስታወቁት። በጥቃቱ ወቅት በስራ ላይ የነበሩትን አንዳንዶቹን ሰላም አስከባሪዎችና አዛዦቻቸውን ወደ ሀገራቸው እንዲመለሱ የሚደረግ መሆኑን የገለጹት ቃል አቀባዩ ድርጅቱ የማላካሉን ጉዳይ የሚመረምረው አላማው በወደፊት የሰላም ማስከበር ጥረቶች ውስጥ ችግሩ እንዳይደገም ለመከላከል ነው ብለዋል። እንደ ክፍለ ጦር በጠቅላላ ወይም ደግሞ በጊዜው በእዙ ኃላፊነት ላይ በነበሩት ላይ እርምጃ ይወሰዳል ሲሉም ቃል አቀባዩ አክለዋል። ወታደር ከሚያዋጡልን ሀገሮች ጋር አብረን ነው የምንሰራው፣ ስለ አገልግሎታቸው እናመሰግናለን። ነገር ግን ሰራዊት አንድ ሁኔታ ሲከሰት በተገቢው መንገድ ምላሽ ሳይሰጥ ከቀረ ወደፊት እንዳይደገም እኛም ወታደሮቹን የሚያዋጣውም ሀገር ተገቢውን እርምጃ መውሰድ እንዳለብን ግልጽ ነው ማለታቸው ተጠቅሷል። ቃል አቀባዩ የመንግስታቱ ድርጅት የሰላም ጥበቃ ኦፐሬሽኖች ኃላፊው ሃርቬላ ሱዱስ ኒውዮርክ ላይ በሰጡት ቃል በማላካሉ ጉዳይ የተዘጋጁ ሪፖርቶች በቅርቡ ይፋ ይሆናሉ ብለዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ብሪታንያ ከአውሮፓ ህብረት አባልነቷ ለመውጣት ታሪካዊ ውሳኔ አደረገች። ጠቅላይ ሚኒስትሯ ዴቪድ ካሜሮንም ስልጣናቸውን ለመልቀቅ መወሰናቸው ተሰማ። የእንግሊዝ ህዝብ የተለየ አቅጣጫ ለመከተል ውሳኔ አድርጓል እናም አገሪቱን በዚህ አቅጣጫ ሊመራ የሚችል መሪ ያስፈልግ ይመስለኛል ብለዋል ዴቪድ ካሜሮን። የስልጣን ዝውውሩ በመጪው ጥቅምት ይከናወናል ተብሎ ይጠበቃል። ይህን የብሪታንያ ውሳኔ አንዳንድ የአውሮፓ ሀገሮች ትልቅ ስህተት ብለውታል። የጀርመኗ ቻንስለር አንጌላ መርክል የብሪታንያን ውሳኔ በከፍተኛ ቅሬታ ነው የሰማነው ብለው ውሳኔው ለመላው አውሮፓና በሂደት ላይ ላለው የአውሮፓ አንድነትም ከፍተኛ አደጋ ነው ሲሉ ተናግረዋል። ይህን አደገኛ ጉዞ ሌሎች አገሮች ይከተላሉ ብዬ አላምንም ካሉት ከአውሮፓ ምክር ቤት ፕሬዚዳንት ዶናልድ ተስክ ጋርም እነጋገርበታለሁ ብለዋል የጀርመኗ መራሄ መንግስት አንጌላ ሜርክል። የኔቶ ማለት የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ዋና ጸሐፊ ጃን ስቶልትበርግ በበኩላቸው ብሪታንያ የኔቶ ጠንካራ አባልነቷን ጠብቃ እንደምትጓዝ እናምናለን፣ ማለታቸው ተሰምቷል። የፈረንሳይ ውጭ ጉዳይ ምስር ጃን ማርክ አይሮልድ እንደ ሌሎቹ የአውሮፓ መሪዎች በውሳኔው ቅሬታቸውን ገልጠው ሲያበቁ ውሳኔው የህዝብ ነው፣ ሕዝብ ወስኗል፣ ያንንም እናከብራለን ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ትንታኔ የሚሰጡን እንግዳም ይኖሩናል። አንዲት ፍልስጤማዊት ዛሬ አርብ መኪናዋን ምዕራብ ዳርቻ ውስጥ ከሚገኝ አንድ ወታደራዊ መቆጣጠሪያ ጣቢያ ጋር አጋጭታው ሁለት ሲቪሎችን በማቁሰሏ የእስራኤል ጦር አባላት ተኩሰው ገደሏ ተባለ። የእስራኤል ጦር እንዳስታወቀው ሴትዮዋ መኪናዋን በፍጥነት በማሽከርከር መቆጣጠሪያ ጣቢያው ወደሚገኝበት ኪሪያት አርባ ለመግባት ስትሞክር ነው የተገደለችው። የቆሰሉት ሁለቱ ሲቪል እስራኤላውያን በሀምሳዎቹ የእድሜ ክልል ውስጥ የሚገኙ ባልና ሚስት ሲሆኑ ወዲያውኑ ወደ ሐኪም ቤት ተወስደዋል። የዛሬው ጥቃት ከዚህ ቀደም ከደረሱትና ከሁለት መቶ በላይ ፍልስጤማውያን፣ 32 እስራኤላውያን፣ ሁለት አሜሪካውያን፣ አንድ ኤርትራዊና አንድ ሱዳናዊ ከተገደሉበት የተከተለ የመጨረሻው መሆኑም ታውቋል። የሮማ ውርሰ ሊቀነ ጳጳሳት አባ ፍራንሲስ ለሶስት ቀን ጉብኝት አርሜንያ ይገኛሉ። ከዓመት በፊት አቡኑ በሁለተኛው የዓለም ጦርነት ወቅት ኦቶማን ቱርኮች በአረመኖች ላይ የፈጸሙት ግድያ የሃያኛው ክፍለ ዘመናችን ህዝባዊ ፍጅት ነው ብለው እንደተናገሩ ይህም አንካራን እንዳበሳጫት አይዘነጋም። አቡኑ ዛሬ አርብ ከሰዓት በኋላ ዋና ከተማዋ ይሬቫን ሲገቡ የአርሜንያዋ ፕሬዚዳንት ሼርዝ ሳርጊዣን እና የኦሪየንታል ኦርቶዶክስ ፓትሪያርኩ ካሬኪን አቀባበል አድርገውላቸዋል። አባ ፍራንሲስ አብዛኛውን ጊዜ የመካከለኛው ምስራቅ አክራሪ ሙስሊሞች በክርስቲያኖች ላይ ፈጽመዋል የሚሉትን ግድያ ያወግዛሉ። የክርስቲያኖች መገደል ታላቅ ሰማዕትነት ነው ሲሉም ይደመጣሉ። የሮማው ፓፓ ዛሬ ማታ በፕሬዚዳንቱ ቤተ መንግስት ታላቅ ንግግር እንደሚያደርጉ ይጠበቃል። አባ ፍራንሲስ በአርሜንያ ቆይታቸው ኢሽሚዲያዝን ውስጥ በምትገኘው የአርሜንያዋ ሐዋርያት ቤተ ክርስቲያን የፓትርያርኩ እንግዳ ሆነው ይሰነበታሉ ተብሏል። በመጨረሻም የስፖርት ዜና። ኃይል ሰጪ መድኃኒት ተጠቅመዋል የተባሉት የታዋቂው ሶማሊያዊ አሰልጣኝ የጃማ ኤደንን ፓስፖርት በስፓኙ ዳኛ መሰረዙ ተገለጸ። አሰልጣኙ ጃማ ኤደን ገንዘቤ ዲባባንና ሌሎች ኢትዮጵያውያን አትሌቶችን እንዳሰለጠኑም ይታወቃል። ዳኛው ከትናንት በስቲያ ረቡዕ የአሰልጣኙን ፓስፖርት ሕጋዊነት ሰርዘው ሲያበቁ ወደ የትም ሀገር እንዳይዘዋወሩና በየወሩም ፍርድ ቤት እየቀረቡ እንዲፈርሙ አድርገዋቸዋል። ይህ በዚህ እንዳለ የኢትዮጵያው አትሌቲክስ ፌዴሬሽን ከሶማሌው አሰልጣኝ ኤደን ጋር ምንም አይነት ግንኙነት አልነበረውም የለውምም ብሏል እንግዲህ በርካታ አትሌቶች በተለያዩ አሰልጣኞች ይሰለጥናሉ የተወሰኑ አትሌቶችን እንደሚያሰለጥን እናውቃለን ነገር ግን ፌዴሬሽኑ የስልጠና ፍቃድ አልሰጠውም ከፌዴሬሽኑ ጋር ምንም አይነት ግንኙነት እንደሌለው ገልጠናል ማለት ነው ስለዚህ ነገር ግን ከዚህ ከአበረታች መድኃኒት ወይም ከዶፒንግ ጋር ተያይዞ ኢትዮጵያ በጽኑ የምትዋጋው እና ዋዳም ሆነ የአይፋንቲ ዶፒንግ ዲፓርትመንቱ የሚወስዳቸውን እርምጃዎች ራሷም ከራሷ ሀገር ህግ ጋር እያይዛ በዚህ መስከፍ የሆነ ችግር ለሚያገኙ ሰዎች ተገቢ እርምጃ እንዲወሰድባቸው በጋራ እንደምሰራ ግን አብረን ገልጸናል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ዋና ጸሐፊ አቶ ቤልልኝ መቆያ ናቸው። አድማጮች ለሰዓቱ ያለን ዜና በዚ ያበቃል። ይህ ከአሜሪካ ድምፅ ራዲዮ አጭር ሞገድ በ19 ሜትር ባንድ በ15630 ኪሄ በ22 ሜትር ባንድ በ13860 ኪሄ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሄ እንዲሁም በናይል ሰዓት ቪኦኤ 24 ላይ በዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ የዛሬ ሰኔ 17 2008 ዓ.ም ምሽት ፕሮግራም ነው። ምናስተናግዳችሁ አዲስ አበበ ና ቆንጅ ታየነን አሁን ዘገባዎችን ወደምናቀርብበት ክፍለ ጊዜ ልንሻገር ነው። ከዚህ አስቀድሞ ግን በሁለተኛው አጋማሽ የሚቀርብ ዝግጅት ለቅምሻ ያህል ከወለጋ ስካረርጌ ከሸዋ ስቃርስ ያለውን ቦታ በሙሉ ሰብስቦ ተማጣኝ ተማጣኝ አይደለም ማለት ራሱ አሳች ይመስለኛል። በስድስት ሰባት ወር የፈጀ እንቅስቃሴ ውስጥ የተደረጉ ድርጊቶችን በሙሉ ለ ተቃውሞው ተመጣጣኝ የሆነ ምላሽ ነው ብሎ መደምደም ሰብአዊ መብት ኮሚሽኑ ለመንግስት ልዩ የፐብሊክ ሪሌሽን ስራ ከመስራት ያለፈ ነገር እንዳልፈጸመ ነው የምረዳው። የሰማቸዋቸው የህግ ምሁራን የመጀመሪያው አቶ ዳንኤል ብርሃኔ ሁለተኛው ዶክተር ጸጋዬ አራርሳ ናቸው። በሁለተኛው አጋማሽ በጥያቄው መልስ ይሰማሉ። ዝርዝሩን ለማግኘት ጠብቁን። አሁን የዕለቱ አብይ ርዕስ እንግሊዛውያን በትናንቱ ውሳኔ ህዝባቸው አገራቸው ከአውሮፓ ህብረት ትውጣ ብለው ድምፅ ሰጡ። ውሳኔውን ተከትሎ ሲያበቃ በዓለም ዙሪያ የሚገኙ የተለያዩ ሀገሮች የገንዘብና የአክሲዮን ገበያዎች ከዳር እስከ ዳር ክፉኛ ሲዋዥቁ ውለዋል። የውሳኔውን የአሁን የወዲያውኑ የነገና የረጅም ጊዜ ዘለቄታ ያላቸውን አንደምታዎች ልንተነትን ነው። የዚህ ዝግጅት አቅራቢ አሉላ ከበደ ነው እንግዳው ራሳቸውን እንዲያስተዋውቁ ይጋብዛል። ስሜ የዘላለም ተሰማ ይባላል። በስልጠና ኢኮኖሚስት ነኝ። ለንደን ውስጥ በሚገኘው የካውንቲ ጽህፈት ቤት ውስጥ በፋይናንስ ኃላፊነት ነው የሚሰራው። አመሰግናለሁ። እርስዎ ባሉበት ለንደን ዛሬ ለየት ያለ ቀን ነው። ምናልባትም ትኩሳቱ ወደ ሌሎች አካባቢዎችም ተዳርሷል። እንግሊዛውያን አገራቸው ሀያ ስምንት አባል አገሮች ካሉት የአውሮፓ ህብረት ትወጣ ዘንድ በህዝበ ውሳኔ ድምፅ መርጠዋል። መድረሻው ያልታወቀው መንገድ ተጀምሯል ማለት ይቻላል። የመገናኛ ብዙሀን በተጋነነ ስሜት ሲገልጹት የነበረው ሁኔታ ከእውነታው ጋር የተገጣጠመ ይመስላል። ብዙ ጊዜ ስጋቱ ከሚሆነው ነገር ጋር የማይገጣጠም ቢሆንም ዛሬ ያ የተፈጠረ ይመስላል። የሁለት ወገን ሰጥ አገባው ለወራት የዘለቀ ነውና እስኪ ከትኩሳቱ ለንደን ውስጥ ከሚታየው ስሜት እንጀምር። ምን ይመስላል? ለንደን ዛሬ ምን ትመስላለች? ከዚህ ታሪካዊ ከሚባል ያልተለመደ ውሳኔ በኋላ ለንደን ዛሬ በተፈጥሮ የአየር ንብረት ከወሰድን በጣም ፀሐያማ ቀን ነው። ከትናንትናው ጋራ በአንጻራዊነት ስታይ ትናንትና በጣም ዝናብና ዳመና የነበረበት ነው። ነገር ግን የፖለቲካውን የአየር ጸባይ ደግሞ የተመለከትን እንደሆነ ለንደን በእኔ አስተያየት እንዲሁ ፀሐይ የሚታይባት ትመስላለች እንጂ በሰው ፊት ላይ ፣ ምክንያቱም የድምፅ አሰጣጥን ሁኔታ ብንመለከት ለንደን የሜትሮፖል ወይንም ትልቅ ከተማና ብዙ የተሰበጣጠረ ሰው፣ አውሮፓዊውም፣ እንግሊዛዊውም፣ አፍሪካዊውም ብዙ ሰው የሚኖርበት ሀገር በመሆኑ ምክንያት ከዛ በመነሳት በአብዛኛው አውሮፓ ውስጥ እንቆይ የሚል ድምፅ የተሰጠበት ቦታ ነው የለንደን ከተማ። እና እንደዛም ሆኖ ሳለ ግን ከለንደን ውጪ የተሰጠውን ቦት አሸንፎ ከአውሮፓ እንውጣ የሚለውን ነገር አሸንፎ ለመውጣት ባለመቻሉ ሰው ውጤቱን በቅሬታ ነው የተቀበለው እና እንግዲህ የህዝብ ውሳኔ ነው ስለዚህ የሚመጣውን እንግዲህ እናያለን በሚል ሁኔታ የተቀበለው ይመስላል። በሌላ በኩል ደግሞ ኦፍኮርስ የእንውጣ ባይ ወገን አቀንቃኞች እና ፖለቲከኞች ደግሞ ያው በአብዛኛው የሚገኙት ለንደን አካባቢ ነው መሪዎቹ እና እነሱ ደግሞ ይሄ በጣም ለሀገራችን ብሩህ የሆነ ቀን ነው እና እንዲያውም አንደኛው ናይጀል ፈራጅ የሚባል ለሀያ አምስት አመታት እንግሊዝ ከአውሮፓ እንድትወጣ ይከራከር የነበረ ፖለቲከኛ የኢሮፒያን ፓርላመንት አባል ነው። እዚህ የእንግሊዝ ሀገር ፓርላመንት ውስጥ እንኳን መቀመጫም የለውም። እሱ እንደውም ይህ ቀን የነፃነት ቀን ተብሎ እንዲሰጥና ህዝቡ ሁሉ ከስራ እንዲያርፍ ባንክ ሆሊደይ ይባላል፣ ብዙ ጊዜ እንግሊዝ ሀገር ውስጥ ከስራ የሚታረፍበት ቀን፣ እንደዛ አይነት ቀን ተብሎ እንዲሰየም ሁሉ ይጠይቅ ነበረ። ስለዚህ በአንጻራዊነት ይሄን ይመስላል። ግሩም ግራና ቀኙን መልከት ካደረግን የከተማይቱን ስሜት የያዝን ይመስለኛል። ውጤቱ ዛሬ ማለዳ ከተሰማ ከታወቀ በኋላ እንግሊዝ ከአውሮፓ ህብረት ጋር መቆየት አለባት የሚለውን ሀሳብ ዘመቻውን ይመሩ የነበሩት የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ይህን ግዙ ዘመቻ በሚገባኝና በማውቀው ብቸኛ መንገድ የማምነውን የሚሰማኝን አእምሮዬ ልቤና ነፍሴ የሚሉኝን ምንም ሳልቆጥብ በግልጽና በቀጥታ በጥልቅ ስሜት በማስረዳት ታግያለሁ ያሉበትን ንግግራቸውን በመጠኑ እንስማና ወደ ዝርዝሩ እንዘልቃለን። የብሪታንያ ሕዝብ በተለየ አቅጣጫ ለመጓዝ ግልጽ ውሳኔ አድርጓል። በመሆኑም አገሪቱ ወደዚያ ሌላ አቅጣጫ የሚመራት አዲስ መሪ ያስፈልጋታል። ጠቅላይ ሚኒስትር ዴቪድ ካሜሮን እንደ ሰሙት እኔ ከማምንበት ከታገልኩበት ውጭም ቢሆን የህዝቡን ውሳኔ የግድ እቀበላለሁ። ነገር ግን ቀጣዩን የእንግሊዝ መዳረሻ የምመራው መሪ እኔ መሆን የለብኝም ሲሉ ከአንድ አመት በፊት የተመረጡበትን ስልጣን በቅርቡ እንደሚለቁ ጭምር ነው የተናገሩት። ሊወስዱ ከፈለጉት እርምጃና ከሚመጣው ሁኔታ ምን ያመላክት ይሆነ? ጠቅላይ ሚኒስትር ዴቪድ ካሜሮን ይሄንን በሚልበት ጊዜ አንድ ትልቅ የሚያሳየው ነገር የዚህ ሀገር መሪዎች ለራሳቸው ይሁን ለሀገራቸውና ለህዝባቸው ያላውን ታላቸውን ትልቅ ክብር ነው የሚያሳየው። ዴቪድ ካሜሮን ይሄንን ነገር በመሪነት እና እንዳውም ማዕከል ውስጥ ሆነው ይሄንን ነገር ከልቤ ከአእምሮዬ፣ ከህሊናዬ ምንም ነገር ቀረ ሳልል የመራሁት ዘመቻ ነው ብለው ነው የተናገሩት እና ይሄንን ያክል በጣም ከእምነትና ከልባቸው ጋር በተያያዘ መንገድ ይመሩት የነበረው መንገድ በብሪቴን ሕዝብ ፍላጎት የተሸነፈ ከሆነ ከእንግዲህ በኋላ ይሄንን ነገር ለመምራት በጣም እንደሚቸገሩ ምክንያቱም በዛኛው ወገን ያሉት የንውጣ ባዮች አብዛኞቹ በተለይ በመሪነት ያሉት እነ ቦሪስ ጆንሰን እነ ኢን ዳንከንዝሚዝ እነ የፍትህ ሚኒስትሩ ጎቭ እነዚህ በሙሉ የራሳቸው የካቢኔት ሚኒስትር አባሎች ናቸው። እና ከነዚህ ሰዎች ጋራ እንዴት አድርጌ አብረ እንዳውም በትናንትና እለት እነሱ ሊያሸንፉ ይችላሉ የሚል ምልክት ታይቷቸው፣ ዴቪድ ካሜሮን ስልጣኑን እንዳይለቅ ሁሉ ደብዳቤ እንደ ጻፉለት ሁሉ በዜና ተዘግቧል። ግን ይሄንን ነገር ከልቤ ስመራው ቆይቼ ከዚህ በኋላ ይሄንን ነገር እንግሊዝ ከዚህ ውስጥ ወጥታ የሚታይበትን የፖለቲካ ሁኔታ ለመምራት እንግዲህ መምራት ማለት እዚህ ሀገር የሚመራው በፓሽን ነው። ፓሽን በእምነትና በጥልቅ ስሜት ነው የሚመራው እንጂ ለገንዘብ ተብሎ ወይንም ለሌላ ጥቅም ተብሎ የሚደረግ ነገር አይደለም እና የእኔን እሴቶች የእኔን ትልቅ ስሜት እና የእኔን እምነት የማያመለክት ከሆነ የዚህ አቅጣጫ እኔ እዚህ ውስጥ ተገኝቼ ያንን ነገር ወደፊት ላራምደው አልችልም በሚል በጣም ክብር ባለው እና ስሜት በሚነካ መንገድ ነው ከስልጣናቸው እንደሚወርዱ የገለጹት። በተለያዩ የአውሮፓ መሪዎች ዘንድ የተለያዩ እንደምታዎችን ወይንም የተለያዩ አስተያየቶችን አስከትሏል። እስኪ የተፈራውን ዋናውን ጉዳይ እናንሳ። በምጣኔ ሀብቱ ይዞታ ረገድ እንግሊዝን ያደቃታል፣ የአውሮፓ ሕብረትንም ወደ አልተፈለገ አቅጣጫ ይወስደዋል የሚለው የዓለም ገንዘብ ድርጅትን ጨምሮ የብዙዎች ትንበያ ነበረ። በዛሬ ዕለት የታዩ የዓለም የተለያዩ ገበያዎች የገንዘብ ልውውጥ ወይም የፋይናንስ ገበያዎች ከለንደን እስከ ጃፓን ድረስ ከፍተኛ መዋዠቅ አሳይተዋል። አሁን ከታዩት ምልክቶች አንጻር ምን አይነት ወዲያውኑ የሚከሰቱ የሚከተሉ ሁኔታዎች ይታዩታል፣ በምጣኔ ሀብት ይዘቱ ረገድ በመካከለኛ ጊዜና በርቀት የሚታዩትንም ጨምረው ቢያስረዱ ነው። እሺ፣ በምጣኔ ሀብት ደረጃ በአፋጣኝ በቀናትና በሳምንታት ውስጥ የሚታየው ነገር ዛሬውን የተጀመረ ነው፣ ከትናንትናው ማታ ጀምሮ የእንግሊዝ ፓውንድ ወይም የእንግሊዝ ገንዘብ መገበያያ ዋጋ በአራት ነጥብ ስድስት እንደወረደ ነው። እንዳውም ትንሽ አገግሞ ነው እንጂ ከዛም በላይ ወርዶ እንደነበር ነው ይነገርለት የነበረው ጠዋት፣ ከጠዋቱ ሁለት ሰዓት ላይ እዚህ ሀገር የስቶክ ኤክስቼንጅ ማለት የልውውጥ ገበያ ወይንም የአክሲዮን ሼር ገበያ የእሱ ገበያ በስምንት ነጥብ ሰባት ወይንም በሰባት መቶ ፖይንቶች ወርዶ እኔ አንተን እስከማነጋገርበት ድረስ ደግሞ እንደተመለከትኩት ቶሎ ደግሞ አገግሞ ስድስት ነጥብ ገደማዎች አድኖ ሁለት ነጥብ ወርዶ እንዳለ ነው የሚያመለክተው። በይበልጥ በአብዛኛው የሚጎዳው የኢኮኖሚ ክፍል ይሄንን በተመለከተ በተለይ በፋይናንሽያል ሴክተር ወይንም በገንዘብ በባንኮች በኢንሹራንሶች እና በነዚህ በመሳሰሉት አካባቢ ያለው ነው። ምክንያቱም የ በዚህ ክርክር ጊዜ ውስጥ ዋና ወጥተው የ የእንግሊዝን በአውሮፓ ውስጥ መቆየት የሚባለውን ነገር በጣም ይናገሩ የነበሩትን ከዓለም ባንክ ዓለም አቀፍ የሞኔተሪ ፈንድ እንዲሁም ሌሎች ምናልባት ለአድማጮቻችን እንግዳ የማይሆነው ጆርጅ ሶሮስ የሚባለው ዓለም አቀፍ ትልቅ ፋይናንሰር በቅርቡ ቀርቦ እንግሊዝ ከአውሮፓ ገበያ ውስጥ መውጣት ማለት ወደ ጨለማ ራሷን ይዛ እንደመሄድ ነው የሚለውን ነገር ነበር የተናገረው እና አብዛኞቹ ኢኮኖሚ መሪዎች አንድ ሺ ሁለት መቶ የሚሆኑ የቢዝነስ መሪዎች እንግሊዝ ሀገር ውስጥ ትላልቅ የቢዝነስ መሪዎች ይሄንን ነበር ይናገሩ የነበረው። ምንድን ነው የሚሆነው ወደፊት እንደ በመካከለኛና በረጅሙ ጊዜ ለሚባለው እንግዲህ ሁለት ነጥብ ሁለት ሚሊዮን የሚሆን በፋይናንስ ሴክተር ላይ የተመሰረተ ህይወት ያለው ሰራተኛ፣ እነዚህ ትላልቅ የፋይናንስ ኮርፖሬሽኖች ዋና መሰሪያ ቤቶቻቸውን በእንግሊዝ ያቆዩ ወይስ አያቆዩ የሚባለው ነገር ራሱ አጠያቂ በመሆኑ የእነሱ ሶርቶ ስራ ጥያቄ ውስጥ የሚገባ ነው የሚሆነው። ሌላ በይበልጥ ብዙ ይመታል ተብሎ የሚታሰበው እና አሁን ኢኮኖሚውን በጣም ደግፎ የያዘው በእንግሊዝ ሀገር ውስጥ የኮንስትራክሽን ሴክተር ነው የኢኮኖሚ ምዕራፍ ነው። ያ በብዙ ሊመታ ይችላል የሚል ስጋት አሳድሯል። ክተው ታላቋ ብሪታንያ አሁን ያላትን ቅርጽ ይዛ አትቀጥልም ወደሚለው የሚያዘነብል እምነት ነው እየተንጸባረቀ ያለው። የመጨረሻና አድርገው እንግሊዝ ከአውሮፓ ህብረት መውጣት አለባት የሚለውን ሀሳብ ሲያቀነቅኑ ካሉት በቅድሚያው ረድፍ ከሚሰለፉት የቀድሞ የለንደን ከንቲባ ቦሪስ ጆንሰን ይጠቀሳሉ። ቀደም ብሎ የጠቀሷቸው ቀኝ ዘመሙ የኢንዲፔንዳንት የሚባለው ፓርቲ መሪ ናይጅል ፋራጂ ያሉትን አንድ ድምፅ እንስማና ውይይታችንም በዚሁ እንቋጭ። ይሄ የህዝቡ ድል ነው። መልካም ዜጎች ያስመዘገቡት ድል ነው። ይሄ በግዙፍ ባንኮችና የንግድ ድርጅቶች በግዙፍ የፖለቲካ ጫና ላይ የተገኘ ድል ነው ከተደቀኑ የበዙ ፈተናዎች አልፎ ትክክለኛ ነገር እውን የሆነበት ነው። እንደ ሰሟቸው ናይጀል ፋራጅ የድል ብስራት ቀን ነው ነው ብሎ የጠቀሱት ምን አስተያየት አለዎት? በእውነቱ የናይጀል ፈራጅ አስተያየቶች በራሳቸውም እንኳን በእንውጣ ከአውሮፓ ማህበር እንውጣ ብለው በሚከራከሩት ካምፖቹ ውስጥ ራሱ በክርክሩ ሂደት ውስጥ በጣም ትንሽ ጽንፈኛነት የያዘና የማይመቸን ነው ብለው ራሳቸውን በግንባር ላይ የነበሩት አቀንቃኞች ራሳቸውን የሚያገሉበት አስተያየት የሚያቀርብ ነው። ዓለም ተሰማ የብሪታንያን ከአውሮፓ ህብረት መውጣት ህዝበ ውሳኔ ድምጽና ውጤት ተንተርሶ ለእንግሊዝም ሆነ ለአውሮፓ ህብረት በዓለም ዙሪያ ለሚገኙ ሌሎች ሀገራት ቀጣዩ እጣ ምን አንድምታ ይኖረዋል የሚለውን ጠቅላላ ያለ ሁኔታ የሚመለከት የሚተነትን አለመለለስ ነው ያደረግ ነው። ያልታወቀው መንገድ ተጀምሯል። የሚመጡ ሁኔታዎችን ተከታትለን ዘገባችን እንቀጥላለን። መልሰን እርሰንም እንደምናገኘው ተስፋ አደርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ፣ እግዚአብሔር ይስጥልኝ። ናይማ አመሰግናለሁ። ቸር ይግጠመን። አቶ ዘላለም ተሰማን ከለንደን እኛም እናመሰግናለን። የምሽቱ አብይ ርዕስ ነበረ የተሰማው። አሁን የመጽሔት ክፍለ ጊዜ ያሰናዳቸው ዘገባዎች የሚደመጡበት ጋር ደርሰናል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በኬንያ ጉብኝት ላይ ናቸው። ሮብ ማታ ናይሮቢ የገቡት ጠቅላይ ሚኒስትር ከኬንያ ፕሬዚዳንት እሁሩ ኬንያታ ጋር የጋራ ውይይት ካደረጉ በኋላ በማዕድን ወይም በተፈጥሮ ጋዝ በጤና በስፖርት በድንበር ጥበቃና በትምህርት ዘርፍ አምስት ስምምነቶችን ተፈራርመዋል ሁለቱ መሪዎች ከኬንያ የድንበር ግዛት ለሞ እስከ አዲስ አበባ ሊዘረጋ የታሰበውን የነዳጅ ቱቦ መስመር በዚህ ዓመት መጨረሻ ላይ ከስምምነት ለማድረስ አቅደዋል ገልሞ ዳዊት ከናይሮቢ ተጨማሪ አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኬንያ ጉብኝታቸው ለሶስት ቀናት እንደሚቆዩ ተገልጸዋል። ናይሮቢ ሲገቡ አቀባበል ያደረጉላቸው የኬንያ ምክትል ፕሬዚዳንት ዊሊያም ሩቶ ናቸው። ትላንት ማታም ከኬንያ ፕሬዚዳንት ኡሁሩ ኬንያታ ጋር በኬንያ ብሔራዊ ቤተ መንግስት ተገናኝቶ ሰፊ ውይይት አድርጓል። ሁለቱ መሪዎች ለጋዜጠኞች በሰጡት መግለጫ ኬንያና ኢትዮጵያ ስምምነቶች መፈራረማቸውን አረጋግጠዋል። ስምምነቶቹም በማዕድን ማውጣት፣ በጤና፣ በስፖርት፣ በህገወጥ የሰዎች ዝውውርና በትምህርት ዘርፍ ሲሆኑ፣ ሌላው ደግሞ በአይነቱ ልዩ የሆነ የንግድ ስምምነት መፈራረማቸውን የኬንያው ፕሬዝዳንት ኡሩ ኬንያታ ተናግረዋል። ከእኛ በፊት የነበሩ የሀገሮቻችን መሪዎች ከሁለት ሺህ አራት ዓ ም ጀምሮ ልዩ የሆነ የንግድ ስምምነት ተፈራርመዋል። ይህ ስምምነት በሁለቱ ሀገሮች መካከል ንግድና መዋዕለ ነዋይ እንዲሻሻሉ የሚደግፍ ነው። ሁለቱ ሀገሮች በንግድና በምጣኔ ሀብት ይበልጥ እንዲቀራረቡ እኔና ጠቅላይ ሚኒስትሩ ተግተን እንሰራለን። ስለዚህ እኔ ከኬንያ ኢትዮጵያ የንግድ ፎረም ብዙ ጠብቃለሁ፣ በንግድና በኢንቨስትመንት ይበልጥ እንድንቀራረብ ያደርጋልና። በኬንያ የስደተኞች ሰፈሮች ውስጥ ያሉት የሶማሊያ ዜጎች ሰብአዊ መብቶቻቸው ሳይጣሱ ወደ ሀገራቸው የሚመለሱበትን መንገድ ከጠቅላይ ሚኒስትሩ ጋር ተወያይተናል። መፍትሔውን በጋራ እንፈልጋለን። ኬንያ ከኢትዮጵያ ጋር የተፈራረመቻቸውን ስምምነቶች ኢትዮጵያን በመወከል የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም፣ የትራንስፖርት ሚኒስትሩ አቶ ገበዬ ወርቅነ፣ የማዕድንና ኤነርጂ ሚኒስትሩ አቶ ቶሎሳ አሸጌ እና የእርሻና የተፈጥሮ ሀብት ሚኒስትሩ አቶ ስለሺ ጌታሁን ስምምነቶቹን ተፈራርመዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ ከኬንያ ጋር የጥንት ወዳጅ ናት ብለዋል። ኬንያ አንድ ኢትዮጵያ ሀስ ሜኒ ቲንግስ ኢን ኮመን አስ ፕሬዚደንት ሰድ ኬንያና ኢትዮጵያን የሚያቀራርቧቸው ብዙ ጉዳዮች አሉ። ፕሬዚደንቱ እንዳሉት አካባቢያችንን ሰላማዊ ለማድረግ መሥራት አለብን። ይህ አካባቢ ሰላማዊ ሆኖ ለንግድ ለኢንቨስትመንትና ለቱሪዝም አመቺ እንዲሆን ማድረግ የሚችሉት ኢትዮጵያና ኬንያ ብቻ ናቸው። ስለዚህም ዛሬ የተፈራረምናቸው ስምምነቶች ይሄ ዓላማ እንዲሳካ ጥሩ ግብአት ይሆናሉ። በሁለቱ ሀገሮች መካከል ያለውን ትብብር የተሻለ ለማድረግ ኢትዮጵያ ዘወትር ዝግጁ ናት። ከስምምነቶቹ መካከል ከኬንያ ድንበር ግዛት ለሙ እስከ አዲስ አበባ ሊዘረጋ የታሰበው የተፈጥሮ ጋዝ ቱቦ መስመር ትልቁ ሲሆን ኬንያና ኢትዮጵያ በዚህ በ2016 መጨረሻ ስምምነቱን ወደ ተግባር የሚቀይር ሌላ ስምምነት እንደሚፈራረሙ የኬንያ ቤተ መንግስት በሰጠው መግለጫ አሳውቋል። በኬንያ የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ዲና ሙፍቲን የፕሮጀክቱን አተገባበር ጠይቀናቸው የሚከተለው መልስ ሰጥተዋል። ምንድን ነው አሁን ሶፋር እነዚህ ስምምነቶች አተገባበር ላይ በማትሪክስ ይወጣል። ማትሪክስ ማለት መቼ ነው በምን ያህል ጊዜው ነው እንዴት ነው የሚለውን ነገር የሁለቱ ሀገሮች ኤክስፐርቶች ቁጭ ብለው ይነጋገሩበታል። በተለይ የሚመለከታቸው ሴክተር መስሪያ ቤቶች ይህንን ሶርት አውት ካደረጉ በኋላ ፈንዱንም ሶርስ ከዚሁ ጋር አብረው ያነሱታል ማለት ነው እና ይሄ በዋናነት በሁለቱ ሀገሮች ጥሪት ነው የሚሆነው ግን ዶም ከተገኘ ምንም ችግር የለው። ሌላው ሁለቱ መሪዎች የተነጋገሩበት ስለ ህገወጥ የሰዎች ዝውውር፣ እንዲሁም በኬንያ ስላሉት የሶማሊያ ስደተኞች ሲሆን በኬንያ ስላሉት ከሰላሳ ሺህ በላይ የኢትዮጵያ ስደተኞች በውይይታቸው ያሉት ምን አለ ለሚለው ጥያቄ አምባሳደር ዲና ሲመልሱ በምታነሳው አንተ በምትለው ቁጥር ላይ እርግጠኛ አይደለሁም፣ ቁጥሩን አላውቀውም። ግን በዚህ ጉዳይ ላይ የህገወጥ የሰዎች ዝውውር ሁለቱም ሀገሮች ለዚህ ሰለባ ናቸው። ምክንያቱም ኬንያ መተላለፊያ ነው ከኢትዮጵያ ነው የሚመነጨው። እነዚህ ሰው የሚያዘዋውሩ ሰዎች ከታች እስከ ደቡብ አፍሪካ ነው በዚህ ሰንሰለት የሚወስዱት። ይህንን ጸረ ሰው የሆነ ህገወጥ የሰዎችን ዝውውርንም እንደዚሁ በጋራ ለመታገል ሁለቱ አገሮች ጽኑ ፍላጎት አላቸው። ኢትዮጵያ ባለፈው ሚያዝያ ወር በኦሞ ወንዝ ላይ ግልገል ቅቤ ቁጥር አራት የሃይድሮ ኤሌክትሪክ ማመንጫን ለመገንባት ያሳወቀች ስትሆን የፕሮጀክቱ መገንባት በሰሜን ምዕራብ ኬንያ የሚገኘውን የቱርካና ሀይቅን ያደርቃል በማለት የኬንያ የውጭ ጉዳይ ሚኒስትር አሚና መሐመድ ከሳምንት በፊት ዘስታር ለተባለ የኬንያ ጋዜጣ ተናግረው ነበረ። እንደ ያነው ዘገባ ኬንያ ስለ ግልገል ግቤ ቁጥር አራት ለኢትዮጵያ አቤት እያለች መሆኑ የተነገረ ሲሆን ትላንት የሁለቱ ሀገሮች የውጭ ጉዳይ ሚኒስትሮች ሲገናኙ ኬንያ ይህንን ጥያቄ አቅርባ ነበር ወይ? ተብለው አምባሳደር ዲና ተጠይቀው ይህ ጥያቄ በሁለቱ ሀገር መሪዎች መካከል አልነበረም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ የክረምቱን ዝናብ በመጠቀም የተሳካ የመኸር እንቅስቃሴ ለማካሄድ የሚያስችል በቂ የዘር አቅርቦት መኖሩን የእርሻና የተፈጥሮ ሀብት ሚኒስቴር አስታውቋል። በሚኒስቴሩ የሕዝብ ግንኙነት ቢሮ ኃላፊ የሆኑት አቶ አለማየሁ ብርሃኑ ለአሜሪካ ድምጽ ሬዲዮ እንዳብራሩት መንግስት ለዘር ግዢ የሚሆን ከፍተኛ በጀት መድበዋል። አንዳንድ ተቋማት ሰሞኑን ባወጡት መግለጫ በዘር አቅርቦት እጥረት ምክንያት በሀገሪቱ ያለው የምግብ አቅርቦት ችግር ሊራዘም እንደሚችል መጠቆማቸው ይታወሳል። ዘጋቢያችን እስክንድር ፍሬው ነው አቶ አለማየሁን ያነጋገራቸው፣ ዝርዝሩን እንሆ። የሁሉም ቤት የሚያንኳኳ የኢትዮጵያውያንን ቀጣይ ዓመት የሚወስን ዋነኛ የምርት ወቅት ነው ክረምት። እነሆ ዝናቡ ቀጥሏል። የምርት እንቅስቃሴውም ተጀምሯል። በድርቅ ምክንያት ካጋጠማት የምግብ እጥረት እንድታገግም የምትጠበቀው አገር ግን ሌላ ፈተና ልትጋፈጥ እንደምትችል የአንዳንድ ተቋማት ስጋት ነው። ዝናቡ ቢጀምርም የሚዘራ ነገር ላይኖር ይችላል ባይ ናቸው። የዓለም የምግብና የእርሻ ድርጅት እንደሚለው 1.7 ሚሊዮን ኢትዮጵያውያን አራሽ ቤተሰቦች ለዚህ ክረምት የሚሆን በቂ የዘር አቅርቦት የላቸውም። የአፍሪካ አረንጓዴ አብዮት ጥምረት የተባለው ተቋምም ይህንን ውሃ ሀሳብ አንጸባርቋል። የድርጅቱ የምስራቅና ደቡብ አፍሪካ ኃላፊ ዶክተር ጆርጅ ቢግረዋ ለቪኦኤ ሲናገሩ የዘር እጥረት እንደሚኖር አብራርተዋል። አርሶ አደሮች ለዘር ያስቀመጡትን ሁሉ በድርቁ ምክንያት ለቤት ውስጥ ፍጆታ አውለውታል ባይ ናቸው። የእርሻና ተፈጥሮ ሀብት ሚኒስቴር ግን የዘር እጥረት ችግር እንደማይኖር አስታውቋል። የሚኒስቴሩ የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ እንዳብራሩት የዘር ጉዳይ በቂ ዝግጅት ተደርጎበታል። ለክረምት እንቅስቃሴው በበቂ ሁኔታ ከ1.1 ሚሊዮን ኩንታል በላይ ምርጥ ዘር የተለያዩ ምርጥ ዘሮችን ለክረምቱ የእርሻ እንቅስቃሴ እንዲቀርብና የተለያዩ ግብዓት አገልግሎቶች ማዳበሪያንም ጨምሮ እስከ 12 ሚሊዮን ኩንታል ወደ ሀገር ውስጥ ገብቶ ሰፊ ስራ እየተሰራ ነው። በዚህ በኩል ምንም ክፍተት አለ ብለን መውሰድ አንችልም። ዘሩ ለአርሶ አደሮች ቢከፋፈል ነው ምርጥ ዘር በግዢ ወስዶ ስራ ላይ የሚውል ለመደበኛ እንቅስቃሴ ማለት ነው። ምርጥ ዘር በድርቅና በሌሎችም ምክንያቶች የተከሰተውን የዘር እጥረት ለመቅረፍም አስፈላጊው በጀት መመደቡን አቶ አለማየሁ አብራርተዋል። ለአስቸኳይ ጊዜ ግን መንግስት ቀደም ብሎ በእቅድ ይዞ ልዩ ትኩረት ተሰርቶ እየተንቀሳቀሰ ያለበት ሁኔታ ነው ያለ። አሁን ለዚህ አይደለም። ከዚህ ቀደምም በሊኖ ክስተት ችግር ለገጠማቸው የህብረተሰብ ክፍሎች በሀገር አቅም በመንግስት አቅም ነው ችግሮች እስከ ዛሬ ቁጥጥር ስር እያዋሉ ያሉት ማለት ነው። ታቃለ ከ12 ሚሊዮን በላይ ህዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታና ይህንንም ለተለያዩ የዓለም አቀፍ የልማት አጋሮች እርዳታ እንዲያደርጉ ቀርቦ ግን እዚህ ግባ የሚባል ምላሽ እንዳልተሰጠ እናንተም በተለያየ ጊዜ በምታገኙት መረጃ የምታዩት ጉዳይ ነው። ዞሮ ዞሮን ያን ሁሉ ችግር መንግስት በራስ አቅም ተቋቁሞ ለዚህ ክረምት ደግሞ ከፍተኛ በጀት በመመደብ ለክልሎች ያወረደበት ሁኔታ አለ ማለት ነው። ለዘር ግዢ እና እንዲከፋፈል ይሄ ለአስቸኳይ ጊዜ እርዳታ ወይም ደግሞ ዘር ለሌላቸው በተለያየ ምክንያት በተለያየ ችግር በድርቁ ሊሆን ይችላል፣ በጎርፍ ሊሆን ይችላል። በተለያየ ምክንያት ዘር ለሌላቸው አርሶ አደሮች መንግስት ከአንድ ነጥብ ሰባት ቢሊዮን ብር በላይ መድቦ ለክልሎች ያሰራጨችበት ሁኔታ ነው ያለ። ኤልኒኖ ያስከተለው ድርቅ ማብቃቱን የገለጸው የብሔራዊ የሜትሮሎጂ አገልግሎት ኤጀንሲ በምትኩ ላሊና ሊከሰት እንደሚችል አመልክቷል። በዚህም ምክንያት በተለያዩ የአገሪቱ አካባቢዎች መደበኛና ከመደበኛ በላይ የዝናብ መጠን እንደሚጠበቅ ጠቁሟል። ከዚህ ቀደምም በተለያዩ ዓመታት ላሊና ተከስቶ እንደነበር ያስታወሱት አቶ አለማየሁ ያለፈውን ተሞክሮ መነሻ በማድረግ ዝግጅት ማድረግ እንደሚገባ ተናግረዋል። በሰሜን አገራችን ክፍሎች በምዕራቡ በደቡብ በመካከለኛና በሰሜን ምስራቅ የሀገሪቱ ክፍሎች በአብዛኛው ቦታዎች ማለት ይቻላል ከመደበኛና መደበኛ በላይ የሆኑ ዝናቦች እንደሚኖሩ ነው የሚጠበቀው። እንግዲህ በዚህ አካባቢ ያለው የሰብል ልማት እንቅስቃሴ በአጠቃላይ መልካም ተጽዕኖም ይኖራል፣ መጥፎ ተጽዕኖም ሊኖረው ይችላል ተብሎ መጠበቅ ይቻላል። በመልካምነቱ የዝናብ እጥረት ያለባቸው አካባቢዎች በሙሉ ጥሩ የሆነ የመኸር ወቅት እንቅስቃሴ ሊፈጽሙና ሊሰሩ ይችላሉ ተብሎ ይወሰዳል። የክረምት ትምህርት እንቅስቃሴ ከዚህ ጋር ተያይዞ ግን የዝናቡ መጠን ከመደበኛ በላይ በሚያልፍበት ጊዜ የጎርፍ መጥለቅለቅ ሊኖር ይችላል ተብሎ ይታሰባል። እንደገና ውሃ በማሳዎች ውስጥ ይተኛል ተብሎ ስለሚጠበቅ ከመደበኛ በላይ የሚሆንባቸው አካባቢዎች ይህንን በጥንቃቄ አርሶ አደሩም፣ የልማት ጣቢያ ሰራተኞችም፣ የሚመለከታቸው አካላት ጎርፍ ያለባቸው አካባቢዎች ጎርፉ በማሳ ውስጥ እንዳይተኛ የምክር ሀሳብ መስጠት አስፈላጊ ይሆናል ማለት ነው። ስለዚህ ጠቀሜታም አለው። በአግባቡ ካልተጠቀምንበት ደግሞ ጉዳትም ሊኖር ይችላል ተብሎ ስለሚጠበቅ እነዚህ ነገሮች ይኖራሉ። የላሊና መከሰት አገሪቱ በምትጠብቀው አመታዊ የምርት መጠን ላይ ተጽዕኖ እንዳያሳድር ስራዎች እንደሚሰሩም አቶ አለማየሁ ይገልጻሉ። አሁን እንግዲህ በዚህ በላኒና በሚያስከትለው ተጽዕኖ ይህን ያህል ምርት ቅነሳ ይኖራል የሚል ትንበያ አሁን አልሰራንም። ምቹ የሆነ ለክረምት እርሻ እንቅስቃሴ የተመቸ እንደሆነ ነው የምናውቀው። ስለዚህ ተጽዕኖዎቹ ለመቀነስ ነው እየሰራን ያለ ነው። ዞሮ ዞሮ ቅድም እንዳነሳውኝ ጎርፉ ከመጠን በላይ ከማሳ ውስጥ ከተኛ ተጽዕኖ ሊፈጥር ይችላል። ይሄ ነው መታሰብ ያለበት። ያ እንዳይሆን ደግሞ የምክር ሐሳብ ለአርሶ አደሩም ለአርብቶ አደሮችም የሚመለከታቸው አካል እስከ ታች ተወርዶ ተገቢው ምክረ ሀሳብ ከተሰጠ አርሶ አደሩ በበቂ ሁኔታ ስለሚጠቀምበት በምቹነቱና ና በጠቃሚነቱ ነው የምወሰደው እንጂ በምርት ቅነሳ ላይ ተጽዕኖ ያመጣል ተብሎ የተገመገመበት ሁኔታ የለም። ለምሳሌ በዚህ በክረምት ዓመት ከ12 ሚሊዮን ሄክታር በላይ በዘር ለመሸፈን ነው አቅደን ያለ ነው ቢያንስ ለአመቱ ያስቀመጥ ነው ከ303 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ ነው የሚጠበቀው እና ይህንን ግብ ለመምታት ነው በስፋት እየተረባረብን ያለ ነው በምርት ቅነሳ ላይ ተጽዕኖ ያመጣል የሚል ግምት የለንም ተጽዕኖውን ለመቀነስ ግን መደረግ ስለሚገባቸው ስራዎች ናቸው ቅድም እያነሳን የነበረው ስለዚህ በምቹን ሁኔታ መጠቀም ይኖርብናል ብለን እየሰራ ነው ያለ ነው እናም ኤልኒኖ ላሊናን ተክቶ ቢሰናበትም የሁለቱ አሉታዊ ተጽዕኖ ተመሳሳይና ተመጣጣኝ ለመሆኑን ነው የቢሮ ኃላፊው ያብራሩት በላሊና ምክንያት የሚኖረውን የዝናብ መጠን እንደ ጥሩ አጋጣሚ መጠቀም ይቻላል ባይ ናቸው። ከርሻና ተፈጥሮ ሀብት ሚኒስቴር የሕዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደሚቀጥለው ዘገባ እናልፋለን። የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ሊቀመንበር የፓርቲው ብሔራዊ ምክር ቤት በፓርቲ ውስጥ በአመራር ደረጃ ተፈጥሮ የነበረውን ችግር የሚፈታ አካል መፍጠሩን አስታውቋል። ፓርቲው ያጋጠመውን ችግር በመተዳደሪያ ደንቡ መሰረት ብቻ እንደሚፈታም ተናግረዋል። የአዲስ አበባው ዘጋቢያችን መለስካቸው አምሃ ዝርዝሩን ልኮልናል። የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ሊቀመንበር አቶ አበራ ገብሩ እንደሚሉት ከሆነ ፓርቲው ከወራት በፊት የተፈጠረውን ችግር በመግባባትና በሰለጠነ መንገድ በውይይት ለመፍታት የአመራር አባላቱ የተስማሙ በመሆናቸው አሁን እንደ አንድ አካል ሆኖ በመስራት ላይ ይገኛሉ። ይህ ተፈጥሯል የተባለውን ችግር በመፍታት ረገድ ፓርቲው አሁን የደረሰበትን ደረጃ እንዲያስረዱኝ ነበረ በመጀመሪያ የጠየኳቸው። እንደተባለው እንዳልከው ፓርቲያችን ውስጥ የተፈጠረ ችግር ነበረ። ይህንን ችግር በሰለጠነ መንገድ ቁጭ ብለን በውይይት እንፍታው የሚል መግባባት ላይ ስለደረሰንና ይሄን ጉዳይ ደግሞ ምክር ቤቱ ተመልክቶት ለሶስት ሰዎች ይህን ጉዳይ እንዲያስተባብሩ ለሶስት አባላቶች ኃላፊነት በመስጠቱና ከፓርቲው የተለያዩ አካላት ከምክር ቤቱም ከስራ አስፈጻሚውም ከኦዲትና መመሪያ ኮሚሽንም ሁለት ሁለት ሰዎች ሆነን ይህን ጉዳይ በየጊዜው እነዚህን ችግሮች በሂደት በሂደት እየፈታን እንድንሄድ ተስማምተናል። ከዚህም ሌላ ይሄንን ጉዳይ መጨረሻ እልባት ላይ ስጥ እስከምንደርስ ድረስ የምንፈልገው ውጤታ እስከምንደርስ መግለጫ እንዳልሰጥ ስለተባባልን፣ አቶ መለስካቸው ልገልጽ ለምፈልገው ነገር ዝርዝር የሆነ መግለጫ እንደማልሰጥህና ና ዝርዝሩ መግለጫ ውስጥ እንደማልገባ ቃሌን መጠበቅ ስለምፈልግ፣ ፓርቲን አሁን ካለበት ደረጃ ማንሳት ስለምፈልግ፣ መጨረሻ ውጤቱ የምፈልገው ያ ስለሆነ ቃሌን ጠብቄ ዝርዝር ውስጥ አልገባም። ነገር ግን ከዛ ውጭ የሆኑ ነገሮችን ልመለስልህ እችላለሁ። አሁን ያለንበት ደረጃ ችግራችን ቁጭ ብለን እንፍታ ተብለን መነጋገር ጀምረናል። የፓርቲ ችግሮች በተቋም ይፈቱ ተብሏል። በደንባችን መሰረት ችግሮችን እንፈታለን የሚል እምነት አለን። ይህንንም በማድረግ ላይ እንገኛለን። አሁን የሰማያዊ ፓርቲ ብሔራዊ ምክር ቤት ይህንን ውሳኔ ሊያዘጋጅ የሚችል ራሱን የቻለ አካል ሲፈጠር የኦዲትና ኢንስፔክሽን ውሳኔ የነበረውን ሽሮ ነው። ምንድን ነው እንዳልኩት ነው። ምንም የሚሻል ነገር የለም። እያንዳንዱን ነገር ከአሁን በኋላ የምንሰራቸው ነገሮች በተቋም እንስራው ስለተባለ ኦዲትና ምርመራ ኮሚሽን በሚመለከቱ ጉዳይ ኦዲትና ምርመራ ኮሚሽን ነው የሚወስነው። ስራ አስፈጻሚ የሚመለከተው ጉዳይ ስራ አስፈጻሚ ነው። ምክር ቤቱ የሚመለከተው ጉዳይ ምክር ቤቱ ነው የሚወስነው። እና እያንዳንዱ ጉዳይ በተቋም በሚመለከተው አካል ይታይ ስለተባለ እኛን የሚመለከተው ጉዳይ ሌላው አካል አይሸሩ። አሁን ባለፈው ጊዜ በተፈጠረው ችግር አንዱ ነገር ምንድን ነው፣ የስነስርዓት ኮሚቴው ያስተላለፈውን ውሳኔ የኦዲትና ኢንስፔክሽን ኮሚቴው አግዶታል። ከዛ በኋላ ኮሚቴው የሰራው ነገር አለ። ከዛ በኋላ ጉዳዩን እያየነው ነው ነበረ። የሰራናቸው ነገሮች አሉ። ለማንኛውም ግን አሁን የጀመርነው የመፍታት ሂደት አብረን ቁጭ ብለ የመፍታት ሂደት ምክንያት፣ እሱም አንዱ በዚህ ሂደት አሁን በጀመርነው መንገድ የሚፈቱ ስለሆኑ፣ እንዳልኩ፣ አቶ መለስካቸው ዝርዝር ውስጥ አልገባም፣ ግን እያየነው መሆኑን ልገልጽ ልወዳለሁ። ውሳኔው እንዳለ ነው። የሥነ ሥርዓት ኮሚቴ ውሳኔውን እንዳለ ሆኖ እኛ አሁን እያየነው ባለንበት ሁኔታ ወደፊት እንዴት ነው የሚፈታ ምናየው ይሆናል። ማጽደቅ ሊሆን ይችላል፣ መቀነስ መጨመር እያንዳንዱን ነገር በተቋምና በደንባችን መሰረት ነው የምናየው። ተባባል መሰረት በዚህ መሰረት እያንዳንዷን ጉዳይ እያየን ነው ያለ ነው። በዛ ውጤቱን ወደፊት የምናየ ሆነ። ይህንን የተነሳውን ችግር በተመለከተ ደንባቸው የሚለውን ነገር ይነግሩኛል። ደንባችን የሚለውን ነገር ይህንን ደንባችን እንደዚህ ነው የሚለው እንደዚህ ነው የሚያየው ብዬ ለመግለጽ ዝርዝሩ ስልገባ ነው እንዳልኩ። እና ይህን በሚመለከት አንድ ደረጃ ላይ እስክንደርስ ድረስ ምንም መግለጽ የለበትም ስለተባለ አሁን እሱም ባልገልጸው ወዳለሁ፣ ግን አስረግጬ ልገልጽ ነው የሚፈልገው ነገር ቢኖር እዚህ ጋር እያንዳንዷን ነገር የምንፈታው በደንባችን እና በደንባችን ብቻ መሆኑን መግለጽ እፈልጋለሁ አቶ በር የአሁኑ አሁን በእጃችሁ ላይ ያለው ችግር በቀደም አቶ ይልቃል እንደነገሩኝ ከሆነ ፓርቲውን ከባድ ችግር ላይ የሚጥለው አይደለም በቁጥጥር ስለ የዋለ ነው በየጊዜው የምንፈታው ጉዳይ ነው ብለውኛል የእርስዎ እምነት እንደዚያ ነው የኔም እምነት እንደዛ ነው ችግሮቻችንን እንፈታለን የምን እምነት አለን መጨረሻውን በህጉቱ ምን ጠብቀው ሆኖ አሁን ያለብንን ችግር እንፈት ቁርጠኝነቱ ካለ እንደ ምንፈታው እንጠራጠር። በእያንዳንዳችን ውስጥ ቁርጠኝነቱ ካለ እና እንፈታዋለን የሚል እምነት አለ። በጣም አመሰግናለሁ። አመሰግናለሁ አቶ የዜናና የዘገባዎቹን ክፍለ ጊዜ ያጠናቀናል። የአርብ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ክቡራትና ክቡራን አድማጮች አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። የምናስተናግዳችሁ ቆንጂ ይታይና አዲሱ አበበንን አሁን ከስልክ አስተያየቶቻችሁ እነዚህ እንሰማለን። መጀመሪያ ለእናንተ ሰላምና ጤንነት እንዲሆንላችሁ እመኛለሁ። ትናንት ላይ ያቀረባችሁ የዶክተር ዳኛቸው አሰፋ የአፈላሱ መልእክት አድምጠናል። በመሰረቱ ግለሰቡ ትምህርታቸው ፍልስፍና፣ ስራቸው አገር ለቀህ ዲሞክራሲ ማካሄድ ይመስላል። ትክክለኛ ተቆርቋሪና ለኢትዮጵያ ሕዝብ ዲሞክራሲያዊ ኢትዮጵያን ለመፍጠር ቢታገሉ በአገር ቤት ቆንጆ ነበር። የፈሩ ዱላ ይመስላል። ዲሞክራሲ የሚመጣ ፈርተህ ሳይሆን ተታግለህ ነው። እነ ፕሮፌሰር አስራት ወልደየስ የእሳቸው ዘዴ ጠፍተባቸው አይደለም፣ በሚያምኑበት መንገድ የታገሉት። ሌሎቹም እነ ፕሮፌሰር መስፍን ወልደማርያም እነ ዶክተር መራራ ጉደናም የእሳቸው አካሄድ የጠፋባቸው አይመስለኝም። ዲሞክራሲ በነጻ ለማግኘት መጣር ሞኝነት ይመስለኛል። ስለዚህ ራስህን ማድረግ እንጂ ሌላ ሰው እንዲያደርግልህ ማሰብ ትክክልም አይደለም መሆንም የለበትም። አመሰግናለሁ። ቸርነኝ ከአትላንታ አሎ፣ እንደምናችሁ። ሰላም ናችሁ? እኔ አስተያየት መስጠት የፈለኩት አቶ ግርማ ክብረ የተባሉ የኤርትራ ኤምባሳደር ኤርትራ ጦርነት እኛ ከማንም እናውቀዋለን ብለዋል። ለምን ነው እንደዚህ ብሎ የሚፈክሩት? ለኢትዮጵያኖች ነው ወይም? እስቲ ጣሊያን ይጠይቁ፣ አፄ ምለሊዝ እና አሉላን ድረስ ይጠይቁ። ኤርትራኖች በአንድ ጊዜ ኢትዮጵያ ትወርናለች እየተዘጋጀት ነው ይላሉ ኤርትራን ዝግጅት ያስፈልጋል። አመሰግናለሁ። ተሻለ ከአትላንት አስተያየት የሰጣችሁንን አድማጮቻችንን እናመሰግናለን። ሌሎቻችሁም ደውሉልን አስተያየት ስጡ። 2022059942 የውስጥ መስመር 14 ነው። በተሰጠው መመሪያ መሰረት መልእክቶቻችሁን አኑሩልን። በኢሜይል መጠቀም ለምትፈልጉ አድራሻው ሆርን ቪኦኤ ኒውስ ዳትካም ነው ወደ ሁለተኛው የፕሮግራም አጋማሽ ተሸጋግረናል ለጥያቄው መልስ የሰብአዊ መብቶች ተሟጋቹ አለም አቀፍ ቡድን ሁማን ራይትስ ዋች እና በኢትዮጵያ መንግስት የተቋቋመው የኢትዮጵያ የሰብአዊ መብቶች ኮሚሽን በቅርቡ ኦሮሚያ ውስጥ በተቀሰቀሰው ህዝባዊ ተቃውሞ ምክንያት በሰልፈኞችና በኢትዮጵያ መንግስት የጸጥታ ኃይሎች መካከል ስለነበረው ግጭትና የመብቶች ጥሰት እጅግ ተጻራሪ የሆኑ ሪፖርቶችን አውጥተዋል። በየበኩላቸው በሁለቱ ሪፖርቶች ይዘት ዙሪያ አድማጮቻችን ጥያቄዎቻቸውን አድርሰውናል አድርሳችሁናል፣ እናንተ አድማጮቻችን። ሁለት የህግ ምሁራን አቶ ዳንኤል ብርሃኔ ከአዲስ አበባ ከአውስትራሊያ ዩኒቨርሲቲ የህግ መምህር ዶክተር ጸጋይ አራርሳ ከየበኩላቸው እይታ መልስ እንዲያካፍሉን ጋብዘናቸዋል። የዚህ ፕሮግራም አዘጋጅና አቅራቢ ትዝታ በላቸው ነች። አቶ ዳንኤል ብርሃኔና ዶክተር ጸጋይ አራርሳ ከሁሉ አስቀድሞ ስለ ትብብራችሁ አመሰግናለሁ። እንግዲህ ሰሞኑን የኢትዮጵያ ሰብአዊ መብት ኮሚሽንና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች ስለ ኢትዮጵያ የመብት አያያዝ እንደው በአጠቃላይ በተለይም ደግሞ በኦሮሚያና እንዲሁም በቅማንት ስለነበረው ህዝባዊ ተቃውሞ ና የኢትዮጵያ ጸጥታ ኃይሎች ስለወሰዱት እርምጃ በጣም የተለያየ ግምገማ አድርገዋል። በተለይ በኦሮሚያው ላይ ነው ያተኮረው ዓለም አቀፉ የሰብአዊ መብት ድርጅት። መጀመሪያ የሌዝሊ ለፍኮን የዓለም አቀፉ ሰብአዊ መብት ድርጅት የአፍሪቃ ፕሮግራም ተወካይዋን ከዛ ቀጥሎ ደግሞ የዶክተር አዲሱ ገብረ እግዚአብሔርን ድምፅ አሰማችኋለሁ። በአንድ ጉዳይ ላይ ነው የተለያየ ሀሳብ ያቀረቡትና ከዛ አስተያየታችሁን ወስጄ ወደ አድማጮቻችን ጥያቄ እንሄዳለን። were about 500 incidents of protests over the last seven months, and there may have been more. ላለፉት ሰባት ወራት አምስት መቶና ከዚያ በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበሩ። ነገር ግን የጸጥታ ኃይሎች ውሃና የጎማ ጥይትን ጨምሮ የመግደል ደረጃ የማያደርሱ ነገሮችን ከመጠቀም ይልቅ በቀጥታ ወደ ሰዎች መተኮስን ጨምሮ እስከ መግደል የሚያደርስ ያልተመጣጠነ ኃይል ተጠቅመዋል። እኛም ከተቃዋሚ ሰልፈኞቹ ባገኘነው መረጃ እና ባደረግነው ተደጋጋሚ ማጣራት የመንግስት የጸጥታ ኃይሎች በሰልፈኞቹ ላይ ፍጹም ተመጣጣኝ ያልሆነ ኃይል ተጠቅመዋል። አቶ ዳንኤል ብርሃኔ እንዲሁም ዶክተር ጸጋዬ አራርሳ፣ ዶክተር አዲሱ ገብረ እግዚአብሔር መንግስት ኃይል መጠቀሙ አስፈላጊ ነበር ይላሉ። ለዝሊ ለፍኮ የዓለም አቀፍ ሰብአዊ መብት ድርጅት ተወካዩ ደግሞ አለ አግባብ ኃይል ተጠቅሟል መንግስት ይላሉ። አቶ ዳንኤል ላስቀድም። በዚህ ላይ እንግዲህ የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርቱን እስካላለቀቀው ስለዚህ ሪፖርቱን ባለቀቀበት ሁኔታ ትንሽ ላይ አስተያየት ለመስጠት ሊያስቸግር ይችላል። ነገር ግን እኔ እንዳጠቃላይ እዚህ ግምገማ ላይ ምን ችግር አለብኝ። ይሄ ተማጣኝ ነው፣ ተማጣኝ አይደለም የሚባለው ነገር ከህዳር ጀምረን እስከ መጋቢት ያለውን ጊዜ የሚያጠቃልል በቦታ ደግሞ ከወለጋ እስከ ሐረርጌ ከሸዋ እስከ አርሲ ያለውን ቦታ በሙሉ ሰብስቦ ተማጣኝ ነው፣ ተማጣኝ አይደለም ማለት እኔ ራሱ አሳሳች ይመስለኛል። በወቅት መካፈል ነበረባቸው። ለምሳሌ የአርሲውን ለብቻ ማየት ይቻል ነበረ። ፌብሩሪ ላይ ነው የተከሰተው በአንጻሩ የሸዋ ምዕራብ ሸዋና ደቡብ ምዕራብ ሸዋ ላይ የነበረው ህዳርና ተሳስ ላይ ነው። ወለጋ ምስራቅ ወለጋ አካባቢ ደግሞ ፌብራሪ ነው ማርች አካባቢ ላይ የተወሰነ የተከሰተ ነገር ነበረ። ሶስት ወይ አራት ቦታ አድርገው ቢናገሩ ኖሮ ወይ ደግሞ ኢቭን ከዚህም በታችም ከፍሎ ቢናገሩ ኖሮ የተሻለ ይሆን ነበር ብዬ ነው ማስበው። አሁን የኔ ፍርሃት የኔ ስጋት ምንድን ነው የሰብአዊ መብት ኮሚሽን ሪፖርት ላይ ለምሳሌ በትክክል በቃ ከመከላከያ ጋር የመተኳኮስ ተኩሱ ልውጡ የተፈጠረበት ቦታ ነበረ። እንደ ግንደበረት፣ እንደ ምዕራብ ሸዋ ሰሮዳን ና የሚባለው አካባቢ እንደ አመያ፣ እንደዚህ አይነት አካባቢዎች ሌላ ቦታ ደግሞ አለ። እንደ እነ ባኮ፣ እነዚህ ከተሞቹ በተለይ አሁን ባኮ የቄራ ዘበኛ ና ጥበቃ ነገር ጥቄናው ጥበቃ ነው። የመናሪያ ጥበቃ ነው። ተማሪዎችን ተኩሰው የመቱት ሁለት ጊዜ ልጆችን የጠየኳቸው እዛ አካባቢ የነበሩ ልጆችን ከሚናገሩት አንጻር እንኳን ለመተኮስ ላይ ለዱላ የሚያበቃም ነገርም አልነበረም። በዛ ሁኔታ ልጆች ሰልፍ እየወጡ ነበረ፣ ግን ተኩስ የሚያበቃ ነገር የለም። በአንጻሩ ስለ ግንደበረት ወይ ደግሞ ምዕራባር ተፈጠሩ ነገር ደግሞ ከሆነ የሚወራው ሊያከራክር ይችላል። እዛ እንግዲህ ይህን ሁሉ ወስደው ነው እንግዲህ ሲመስለኝ በአማካይ ተማጣኝ ነው ወደሚል ነገር የሄዱት አንዳንድ ቦታ አስቸጋሪ ሁኔታ ተፈጥሮ ነበር፣ ሌሎች ሀይሎ ገብተው ነበር ገለመለ የሚለው ወደ ይህን ሁሉ ሰብሰብ አቬሬጅ መውሰድ ሊሆን ይችላል። እና የሰብአዊነት ኮሚሽን ሪፖርቱ ዝርዝሩን ማናየው፣ ምናልባት እኔ የአፕሮች ችግር ና ሊኖርበት ይችላል ብዬ ነው ማስበው። ምክንያቱም ምንም ሊብራራም ተቀባይ ሊኖረው ማይችላቸው ብዙ ኬዞች እኛ ናቸው የምናቃቸው እያሉ መልሶ እንዴት ተማጣኝ እንደተባለ እኔ እዛ ላይ ብዙ ማብራሪያ ገና ፈልጋለሁ። መብራራት አለበት በየቦታው የተካሄደው ነው የሚሉት አቶ ዳንኤል ብርሃኔ። ዶክተር ጸጋዬ እንዴት ያውታል? አንድ ክስተት ላይ እንደዚህ ሁለት የተራራቀ ሪፖርት መቅረቡ አቶ ዳንኤል ብርሃኔ ካነሱት አንዳንዱ ጋር ሰላማዊ ነበር፣ አንዳንዱ ጋ ደግሞ እሳቸው እንዳሉት ይተኩሱ የነበሩ ሰዎች እንዳሉ ነው የተናገሩት። አመሰግናለሁ። ትዝታ ልክ ነው ዳንኤል እንዳለው ሪፖርቱ በጽሁፍ አልተለቀቀም። እኔ ባለኝ መረጃ መሰረት በምክር ቤት ተሰራጭቶ የነበረው በጽሁፍ የተበተነ ወረቀትም የምክር ቤት አባላቱ ከስብሰባው ከመውጣታቸው በፊት ተሰብስቧል። እንዲሁም አፈ ጉባኤው አባቱ አባዱላ ጋዜጠኞች ይህን ጉዳይ እንዳያራግቡት ህዝብ እንዳይጋጭ እንዲጠነቀቁ ማሳሰቢያ ሰጥተው በዛ መሰረት እንደተበተነ አውቃለሁ። እስካሁን ድረስ ሪፖርቱን ራሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ለቀቀውን ሪፖርት የምርመራ ውጤት የሚያሳየውን ሪፖርት ለማግኘት አልቻልንም። አሁንም እየሞከርን ነው። በተለይ ደግሞ ምን አይነት ዘዴ ተጠቅመው፣ ስንት ቦታ ሄደው፣ ማንን አናግረው፣ በምን አይነት መስፈርት እንዴት አድርገው ተመጣጣኝ ነው አይደለም ወደሚለው ግምገማ እንደደረሱ ለማወቅና በዝርዝር እነሱን ለመተቸት ያስቸግረኛል። ግን ዳንኤል አሁን እንደጠቀሰው ተመጣጣኝነት መመዘን ያለበት በእያንዳንዱ ኬዝ ላይ ነው። ኬዝ ባይ ኬዝ ነው እንጂ እንደዚሁ እንዳለ በስድስት ሰባት ወር የፈጀ እንቅስቃሴ ውስጥ የተደረጉ ድርጊቶችን በሙሉ ለተቃውሞው ተመጣጣኝ የሆነ ምላሽ ነው ብሎ መደምደም የመንግስትን የሕገወጥ ተግባር ከተጠያቂነት ነጻ ከማድረግ በስተቀር ወይም ደግሞ ሰብአዊ መብት ኮሚሽኑ ለመንግስት ልዩ የፐብሊክ ሪሌሽን ስራ ከመስራት ያለፈ ነገር እንዳልፈጸመ ነው የምንረዳው። ክቡራትና ክቡራን አድማጮች ከአቶ ዳንኤል ብርሃኔ እና ከዶክተር ጸጋይ አራርሳ ጋር የተካሄደው ውይይት አልተጠናቀቀም። በነገው ምሽት ማለት ቅዳሜ ምሽት በስፋት ይቀርባል። እንድትከታተሉ እንጋብዛለን። አፍሪካ በጋዜጦች ይቀጥላል። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የግብፅ ፕሬዝደንት የህዳሴ ግድብ ግንባታን በሚመለከት ከኢትዮጵያ ጋር ያለውን ችግር በመፍታት እንዲረዱ የእስራኤሉን ጠቅላይ ሚኒስትር እንደጠየቁ ተዘገበ። የኡጋንዳው ፕሬዝደንት ደግሞ ግብፃውያን ኢትዮጵያን እንዲያስፈራሩ አፍሪቃ አትፈቅድም ማለታቸው ታወቀ። ኡጋንዳ ወታደሮቿን ከሶማሊያ ለማስወጣት ማቀዷ ተገለጸ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው የሚድል ኢስት ሞኒተር ጋዜጣ ድረገጽ በዘገበው መሰረት የግብፅ ፕሬዚደንት አብደል ፋታሕ አልሲሲ ሀገራቸው የታላቁ የህዳሴ ግድብ ግንባታን አስመልክቶ ከኢትዮጵያ ጋር ያላትን ጠብ በመፍታት ረገድ እንዲረዱ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጠይቀዋል። የህዳሴ ግድቡን ግንባታና ግድቡ ውሃ በሚሞላበት ወቅት ከግብፅ ጋር ተባብሮ የመስራት ጥረት እንዲኖር ግብፅ ያደረገችው ጥረት በኢትዮጵያ በኩል ተቀባይነት አላገኘም ይላል ጽሁፉ። ሳውዲ አረቢያንና የተባበረው የአረብ ኤሚሬቶችን ያቀፉ የአረብ አገሮች ለማድረግ የሞከሩትን ተጽዕኖ ኢትዮጵያ አልቀበልም በማለቷ ነው የግብፁ መሪ የእስራኤሉ ጠቅላይ ሚኒስትር ጣልቃ እንዲገቡ የጠየቁት ይላል የሚድል ኢስት ሞኒተር ድረገጽ ላይ የወጣው ጽሁፍ። ግብፅ የእስራኤልን እርዳታ የጠየቀችው እስራኤል የኢትዮጵያና የበርካታ የአባይ ተፋሰስ ሀገሮች ስትራቴጂያዊ ወዳጅ በመሆኗ ነው ሲሉ ምንጮች እንደተናገሩ ጽሁፉ ጠቁሟል። የሚድል ኢስት ሞኒተር ድረገጽ ላይ የወጣው ጽሁፍ አያይዞውም አዲስ አበባና ቴል አቪቭ ቅርብ ግንኙነት እንዳላቸው፣ እስራኤል ካለፉት ዓመታት ወዲህ ብዙ እርዳታ እንዳቀረበች አውስቷል። አንድ ግብፃዊ ዲፕሎማት ለሚድል ኢስት ሞኒተር ጋዜጣ በሰጡት ቃል ሲናገሩ ታዲያ የአልሲሲ እርምጃ የናይል ማለት የአባይ ውሃን ወደ እስራኤል እንዲዘረጋ ሊያደርግ ይችላል ሲሉ አስጠንቅቀዋል። ግብፅና እስራኤል የካምፕ ዴቪድ የተባለውን የመልካም ግንኙነት ስምምነትን ከፈረሙበት ጊዜ አንስቶ የወቅቱና የቀድሞዎቹ የእስራኤል መሪዎች የናይል ውሃን ለማግኘት ሲጠይቁ ኖረዋል ሲሉ ግብፃዊው ዲፕሎማት እንዳሳሰቡ ሚድል ኢስት ሞኒተር ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አፍሪካን ግሎብ የተባለው ድረገጽ ደግሞ ግብጽ ኢትዮጵያን እንድታስፈራራ አፍሪቃ አትፈቅድም ሲሉ የኡጋንዳው ፕሬዚደንት የወሪ ሙሶቬኒ መናገራቸውን ጠቅሷል። ኢትዮጵያ በጥቁር አባይ ላይ የኤሌክትሪክ መብራት ማመንጫ ግድብ በመገንባት ላይ ባለችበት በሆኑ ወቅት የግብፅ መንግስትና ሌሎች ቡድኖች በኢትዮጵያ ላይ ዘረኛና አመዛዛኝነት የጎደለው አነጋገር እንዳይሰነዝሩ የኡጋንዳው ፕሬዚደንት የወሪ ሙሶቬኒ ማስጠንቀቃቸውን የአፍሪካን ግሎብ ድረገጽ ጠቁሟል። የኢትዮጵያ መንግስት መሞገስ ስለሚገባው የግድቦች ግንባታ አስመልክቶ በግብፅ ጋዜጦች የሚወጡትን መግለጫዎች አይቻለሁ ካሉ በኋላ ፕሬዚደንት ሙሰቬኒ ኢትዮጵያ መላ አፍሪቃ ማድረግ ያለባትን ነገር ነው እያደረገች ያለችው። የኢትዮጵያ ኢኮኖሚ በድርብ አሃዝ እያደገ ያለውም ለዚህ ነው። ስለሆነም አዲሱ የግብፅ መንግስትና አንዳንድ ግብፅ ያሉ ዘረኛ ቡድኖች ያለፈውን የግብፅ መንግስት ስህተትን መድገም የለባቸውም ሲሉ ፕሬዚደንት ሙሴቬኒ ማስጠንቀቃቸውን አፍሪካን ግሎብ ላይ የወጣው ጽሑፍ ገልጿል። የወቅቱ የግብፅ መሪዎች ያለፉትን መሪዎች የተሳሳቱ ፖሊሲዎች ሰለባ መሆን የለባቸውም ሲሉም ሙሴቬኒ እንዳሳሰቡ ድረገጹ ጠቁሟል። ለናይል ወንዝ ትልቁ አደጋ የሚሆነው የግድቡ መገንባት ሳይሆን የኤሌክትሪክ መብራት አቅርቦት ያለመኖርና በኢንዱስትሪ ያለመበልፀግ ነው። በዚህ ምክንያትም አርሶ አደሮች ኋላ ቀር የእርሻ ዘዴን በመጠቀም ደኑን ለእሳት ማንደጃ እያጠፉት ነው። ለምሳሌ እዚህ ዩጋንዳ ላይ ግለሰቦች ለእሳት ማንደጃ ለመጠቀም ሲሉ በዓመት 40 ቢሊዮን ኪቢክ ሜትር የሚሆነውን እንጨት ያወድማሉ። ስለሆነም የኤሌክትሪክ አቅርቦት ሲኖር ሰዎች እንጨት ለእሳት ማንደጃ መጠቀምን ትተው የኤሌክትሪክ መብራትን ወደ መጠቀምና ከኋላ ቀር የእርሻ ዘዴ ወደ ኢንዱስትሪያዊ አገልግሎት ያመራሉ ሲሉ ፕሬዚደንት ሙሶቬኒ አስረድተዋል። በመጨረሻም ግብፅን ለሞግዳት የሚፈልግ አፍሪቃዊ የለም። ይሁንና ግብፅ አፍሪቃውያንንና የአፍሪቃ ትሮፒክስ ሀገሮችን ሞግዳት ልትቀጥል አትችልም ሲሉ ንግግራቸውን እንዳበቁ የአፍሪካን ግሎብ ድረገጽ ጠቁሟል። ኡጋንዳ የአፍሪቃ ህብረት የሰላም ጥበቃ ተልእኮ አካል ሆነው በሶማሊያ ያሉትን ወታደሮቿን እንደ አውሮፓ አቆጣጠር እስከ ታህሳስ ወር 2017 ዓ.ም ባለው ጊዜ ውስጥ እስከ መጪው ዓመት ታህሳስ ወር ማለት ነው፣ እንደምታስወጣ ማስታወቋን የቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ ዘግቧል። ኡጋንዳ አልሸባብን በመዋጋት ላይ ላለው የአፍሪካ ህብረት ኃይል ከሌሎቹ የላቀ ብዛት ያላቸው ወታደሮች ስታቀርብ እንደቆየች ዘገባው ገልጿል። የኡጋንዳ መከላከያ ኃይል ኃላፊ ጀነራል ካቱምባ ዋማላ ለቢቢሲ ሲናገሩ፣ ወታደሮቻቸውን የማስወጣት ውሳኔ የወሰድ ነው በሶማሊያ ወታደራዊ ኃይልና በዓለም አቀፍ አጋሮቻችን ላይ ተስፋ ስለቆረጥን ነው ማለታቸውን ዘገባው ጠቅሷል። ሌላ የምተካን ሀገር ከተገኘች ከተወሰነ ጊዜ ቀድመንም ልንወጣ እንችላለን ሲሉ ጄኔራል ዋማላ እንደተናገሩ ዘገባው ጨምሮ ጠቁሟል። የሶማሊያ ወታደራዊ ኃይል የሀገሪቱን ጸጥታ የማስከበሩ ኃላፊነት መረከብ ያለበት ጊዜ የደረሰ ቢሆንም ኃላፊነቱን ሲረከብ አልታየም። ብለዋል ዩናይትድ ስቴትስ፣ ብሪታንያ እና ቱርክ የሶማሊያ ወታደራዊና የፖሊስ ኃይልን ከሚያሰለጥኑት ሀገሮች መካከል ናቸው። ኡጋንዳ ሶማሊያ ውስጥ ባለው የአፍሪቃ ህብረት የሰላም ጥበቃ ተልእኮ ውስጥ የገባችው እንደ አውሮፓ አቆጣጠር በ2007 ዓ.ም ማለት ከ9 ዓመታት በፊት ሲሆን ከ6 ሺህ በላይ ወታደሮች አበርክታለች። ኢትዮጵያ፣ ኬንያ፣ ቡሩንዲና ጅቡቲም ለተልእኮ ወታደሮች ማበርከታቸው ይታወቃል። ኬንያም በበኩሏ የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮውን ለመርዳት ገንዘብ የማያቀርብ ከሆነ ወታደሮችን አስወጣሉ ስትል ባለፈው ግንቦት ወርዝታ ነበር እንደነበር የቢቢሲ ድረገጽ ዘገባ ጠቅሷል። ሶማሊያ ያለው የአፍሪቃ ህብረት ተልእኮ ከትልልቅ ከተማዎች በስተቀር ሌሎቹን የሀገሪቱ ግዛቶችን ለመቆጣጠር እየተንገዳገደ በመሆኑና በሙስና ተግባርም ስለሚታማ ለተልዕኮ ዓላማ ባለው ብቃት ላይ የጥያቄ ምልክት እየቀረበ መሆኑን የቢቢሲ ድረገጽ ላይ የወጣው ጽሑፍ አውስቷል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ክቡራትና ክቡራን አድማጮች፣ ባሉን ጥቂት ደቂቃዎች ይህንን ግሩም ዜማ ግርማ ነጋሽ ግርምዬ ነጋሽ ልበለው፣ እኔና አንቺ አዳላን ይመስልብናል። ለጓደኛችን ለግርምሽ አድማጮችም ይወዱታል። ዜማውን ግርማን በነገሮች ላይ ከነ ባህታ ጋራ በሚጫወትበት ቦታ ለማናገር ቁርጥ ሀሳብ አድርገናል። ኔና ሉላል በጣም ጥሩ ሀሳብ ነው። እናደምጣለን። ግርማ ነጋሽ የኔ ሀሳብ ይላል። ነገ ማታ እንገናኛለን በተለመደው ሰዓት። በእኔ ሀሳብ እንቆይ ደህና ደሩን እስከ ትግርኛ ቋንቋ ስርጭት እንቆይ።